የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 17 2015 ዓ ም ዝግጅታችን ጀመረ። በባህርዳር ከተማ በእግር ኳስ ደጋፊዎች ላይ እንደገና ደግሟል። በባህርዳር ከተማ በእግር ኳስ ደጋፊዎች ላይ በተወረወረ ቦምብ ምክንያት አደጋ ደረሰ። ሃያ ጉዳይ ለአስራ አንድ ምናምን አካባቢ ነበር። ወደ ባሱ ልንገባ ብለን ቁመን ምናምን እያለ የሆነ ነገር ሰው ከኋላችን ያለው ሰው እየሮጠ መጣ። እየሮጠ ሲመጣ እኛ የመሰለን ጸብ ምናምን ነው ድንጋይ ነው ሲወረወር ምናምን የመሰለን እዛ እኛም ወደዛ እንደመሮጥ ስንል ፈነዳ። በቦምብ አደጋው ጉዳት ከደረሰባቸው መካከል አንዱ የሆነውንና በሕክምና ሲረዳ ያገኘነውን የክለቡን ደጋፊ ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በጋምቤላ ከተማና ኢታንግ ወረዳ በደረሰ ግጭት የዘጠኝ ሰዎች ሕይወት ማለፉን እንዲሁም በአዲስ አበባ ከተማ የንግድ ቤቶቻቸው የፈረሱባቸው አካል ጉዳተኞች አቤቱታ ማሰማታቸውንም በምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹ ናቸው። ሰላም። ጤና ይስጥልኝ። እንደምን አመሻችሁ። የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናበርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን፣ እናንተም አብራችሁን እንድትቆዩ እንጋብዛለን። አሁን በቅድሚያ ለሰዓቱ ዋና ዋና የዓለም ዜናዎች ላሳልፋችሁ። በድጋሚ እንደምናመሻችሁ ዜናውን የምናሰማችሁ እንግዲህ ወልዴ ነኝ። ለምሽቱ ከያዝነው ዜና ውስጥ የአፍሪካ ሀገራት ያሳዩት ገለልተኛ አቋም በጣም አበሳጭቶናል ሲሉ የዩክሬኑ የውጭ ጉዳይ ሚኒስትር አዲስ አበባ ላይ መናገራቸው፣ ጥቁር አሜሪካዊው ጆርጅ ፍሎይድ በአንድ ነጭ ፖሊስ በአሰቃቂ ሁኔታ የተገደለበት ሶስተኛ ዓመት ዛሬ ታስቦ መዋሉ እንዲሁም አንድ የአራት ዓመት ሕፃን በአሜሪካና ሜክሲኮ ድንበር አጥር ላይ መወርወሩ የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። በአማራ ክልል ተፈጥሮ ከነበረው ሁከት ጋር በተያያዘ ረዳት ፕሮፌሰር ሲሳያው ጊቼውን ጨምሮ በሽብር ወንጀል ተጠርጥረው በእስር ላይ ከሚገኙ ግለሰቦች መካከል በስድስቱ ላይ የሚያደርገውን ምርመራ ማጠናቀቁን ፖሊስ አስታውቋል። ኬኔዲ አባተ ዝርዝሩን ይዘዋል። በረዳት ፕሮፌሰር ሲሳያው ግቸውና በዶክተር ወንዶ ሰናሰፋ መዝገብ ስር በሽብር ወንጀል የምርመራ መዝገብ የተከፈተባቸው ተጠርጣሪዎች ትናንት ረቡ ግንቦት 16 ቀን 2015 ዓ ምት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጊዜ ቀጠሮ ችሎት ቀርበዋል። ከተጠርጣሪዎቹ ጠበቆች አንዱ ሰለሞን ገዛኝ ለአሜሪካ ድምጽ ገልጸዋል። የረዳት ፕሮፌሰር ሲሳያው ግቸው ረዳት ፕሮፌሰር ማረጉ በያበል ሄሎ አዲሴ ፕሮፌሰር ሲሳይ መዝገብ ስር ከሚገኙ የሽብር ወንጀል ተጠርጣሪዎች መካከል የሆነው የአማራ ድምፅ የተባለ የዩቲዩብ መገናኛ ብዙሀን አዘጋጅ ጎበዜ ሲሳይ ደግሞ ከ14 ቀናት ቀጠሮ በኋላ ትላንት ለሁለተኛ ጊዜ ፍርድ ቤት ቀርቦ የ12 ቀን ተጨማሪ ቀጠሮ እንደተሰጠበት ጠበቃ ሰለሞን አስረድተዋል። የጸጥታና ደህንነት የጋራ ግብረ ኃይል ጎበዜን ባለፈው ሚያዝያ 28 ቀን ነበር ጅቡቲ ላይ በቁጥጥር ስር አውሎ ወደ አዲስ አበባ እንዳመጣው የገለጸው የቀን ሰራተኛ ነው የተባለው ሰለሞን መንህ የዩኒቨርሲቲ መምህርና የፒኤችዲ ተማሪ የሆነው ነዋይ ዮሐንስ እንዲሁም ጆን ተሻገር የተባለ የአዲስ አበባ ዩኒቨርሲቲ ተማሪ ደግሞ በተለያየ የገንዘብ መጠን በዋስ እንዲፈቱ መወሰኑን ጠበቃ ሰለሞን ገዛይን ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ በእንደ አውሮፓውያን አቆጣጠር 1994 በሩዋንዳ በነበረው የዘር ማጥፋት እልቂት ወቅት ከጥቃት ለማምለጥ በአንድ ቤተ ክርስቲያኖች ተደብቀው የነበሩ ሁለት ሺ ቱትሲዎች እንዲገደሉ ትዕዛዝ አስተላልፏል በሚል የተጠረጠረው ግለሰብ ደቡብ አፍሪካ ውስጥ መያዙን የሩዋንዳውን የዘር ማጥፋት የሚከታተለው የተባበሩት መንግስታት ድርጅት የጦር ወንጀል ችሎት አስታውቋል። የቀድሞው የፖሊስ አባል ፎልጌንሴ ካይሼማ ፍርድ ቤቱ ክስ ካቀረበበት ወዲህ ላለፉት ሀያ ሁለት ዓመታት ሽሽት ላይ ነበር። በተመድ የተቋቋመ ችሎት ሥራውን ለሩዋንዳ በማስረከቡ ካይሼማ ለሩዋንዳ ተላልፎ እንደሚሰጥ የሮይተርስ ዘገባ አመልክቷል። የአሜሪካው የውጭ ጉዳይ ሚኒስቴር ካይሼማ ያለበትን ለሚጠቁም የአምስት ሚሊዮን ዶላር ጉርሻ እንደሚሰጥ አስታውቆ ነበር። ሌላው የዘር ማጥፋት ጠንሳሽ የተባለው ፊሊንስ ካቡጋ ከ26 ዓመታት ሽሽት በኋላ ከሶስት ዓመታት በፊት በፈረንሳይ ውስጥ መያዙ ይታወቃል። በእንደ አውሮፓውያን አቆጣጠር 1994 በሩዋንዳ በአክራሪ ሁቶዎች በተፈጸመ የዘር ማጥፋት ስምንት መቶ ሺህ የሚሆኑ ቱትሲዎች መገደላቸው ይታወሳል። በሶማሊያ ራስ ገዝ በሆነችው ፑንትላንድ ከ ሃምሳ ዓመታት በኋላ ዛሬ በተካሄደ ምርጫ ድምፅ ሰጪዎች ረጅም ሰልፍ ይዘው ተስተውለዋል። የፑንትላንድ ዓለም አቀፍ አጋሮች ታሪካዊ ብለው የጠሩት ምርጫ በተቀረው ሶማሊያ ዲሞክራሲ እንዲሰርጽ አስተዋጽኦ ያደርጋል ተብሏል ፈላጭ ቆራጭ ናቸው በሚባሉት ሲያድ ባሬ አገዛዝ ወቅት እንደ አውሮፓውያን አቆጣጠር 1969 ከተደረገው ወዲህ አንድ ሰው አንድ ድምፅ በመስጠት የተደረገ ምርጫ ነው ተብሏል። ራሷን ነፃ አገር አድርጋ በምትቆጥረው በጎረቤት ሶማሌላንድ ተመሳሳይ ምርጫ ተደርጎ የነበረ ቢሆንም ዓለም እውቅና ነፍጓታል። የተባበሩት መንግስታት ድርጅትን እና የአፍሪካ ህብረትን ጨምሮ የፑንትላንድ ዓለም አቀፍ አጋሮች ሂደቱን ታሪካዊ ብሎ በመጥራት ዲሞክራሲ በሶማሊያ እንዲስፋፋ ያነቃቃል ብለዋል። 33 ከሚሆኑት የምርጫ ክልሎች ውስጥ ባልተገለጸ አንድ የጸጥታ ችግር ምክንያት በሦስቱ ክልሎች ድምፅ መሰጠቱ ወደ ሌላ ጊዜ ተዘዋውሯል። ዛሬ እጅግ ውድ የሆነ ታሪካዊ ቀን ነው ሲሉ የፑንትላንድ የሽግግር ምርጫ ምክር ቤት ሊቀመንበር አብዱራሲቅ አህመድ መናገራቸውን የኤኤፍፒ ዘገባ አመልክቷል። አድማጮች ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ነው። የዩክሬኑ የውጭ ጉዳይ ሚኒስትር ዲሚትሮ ኮሊባ ሩሲያ በአገራቸው የምታካሄደው ጦርነትን በተመለከተ የአፍሪካ አገራት እያሳዩ ያሉትን ገለልተኛ አቋም እንዲቀይሩ ጠይቀዋል። አንዳንድ የአፍሪካ አገራት ዝምታ መምረጣቸው በጣም አበሳጭቶናል ብለዋል። ትናንት በኢትዮጵያ መዲና አዲስ አበባ ጋዜጣዊ መግለጫ የሰጡት የዩክሬኑ የውጭ ጉዳይ ሚኒስቴር ዲሜትሮ ኩሌባ ሩሲያ የዩክሬንን ሉዓላዊነት በጣሰችበት ሁኔታ የአፍሪካ አገራት ለዩክሬን ዲፕሎማሲያዊ ድጋፍ እንዲያደርጉ ጥሪ አድርገዋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የሩሲያን ወረራ ለማውገዝ ድምፅ በሚሰጥበት ወቅት ኢትዮጵያን ጨምሮ በርካታ የአፍሪካ አገራት ድምፀ ተአቅቦ አድርገዋል። ሩሲያ በበርካታ የአፍሪካ አካባቢዎች እግሯን ተክላ ስትገኝ ዋግነር በመባል የሚታወቀው የግል ቅጥር ወታደራዊ ኃይል በተለይም በምዕራብ አፍሪካ ይንቀሳቀሳል። ሩሲያና ደቡብ አፍሪካ በቅርቡ የጋራ ወታደራዊ ልምምድ አድርገዋል። ሩሲያ በመጪው ሐምሌ የአፍሪካና ሩሲያ ጉባኤ ለማካሄድ እቅድ አላት። ኩሌባ በተጨማሪም የአፍሪካ አገራት ባለፈው ታህሳስ በዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ የቀረበውን ባለ አስር ነጥብ የሰላም ዕቅድ እንዲደግፉ ጥሪ አድርገዋል። በኃይል ቴክኖሎጂ እና በፋርማሲ ምርት ዘርፍ ዩክሬን ከአፍሪካ ጋር የተሻለ ትብብር ማድረግ እንደምትሻም ተናግረዋል። ኩሌባ በአፍሪካ ጉብኝታቸው ወደ ሞሮኮና ሩዋንዳም እንደሚያቀኑ ለማወቅ ተችሏል። በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ እንዲሁም ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመትና ከወቅቱ የህብረቱ ፕሬዚዳንት የኮሞሮስ ፕሬዚዳንት አዛሊ አሱማኒ ጋር ተወያይተዋል። ጆርጅ ፍሎይድ የተባለ ጥቁር አሜሪካዊ በአንድ ነጭ ፖሊስ በአሰቃቂ ሁኔታ የተገደለበትና በመላው ዓለም ከፍተኛ ተቃውሞ የተነሳበት ሦስተኛ ዓመት ዛሬ ታስቧል። በፖሊስ ሥራ ውስጥ ያለውን ዘረኝነት ያጋለጠ ክስተት እንደነበር በበርካታ ታዛቢዎች ዘንድ ይታመናል ብሏል አሶሲየትድ ፕሬስ በዘገባው ከዘጠኝ ደቂቃ በላይ ነጩ ፖሊስ በጉልበቱ ፍሎይድ አንገት ላይ የቆመበት ምስልን መመልከት አሰቃቂ ነበር። ክስተቱ በመላ አገሪቱ የፖሊስ ኃይል ውስጥ ያለው አሰራር ለውጥ እንዲደረግ ጥያቄ እንዲቀርብ አድርጓል። በወቅቱ የተከሰተው የኮሮና ወረርሽኝና ፕሬዝደንታዊ ምርጫ የታለመው ለውጥ እንዳይደረግ ትኩረትን አናጥቧል። ፖሊስ አንገትን ማነቅንና ድንገት የሰው ቤት መምጣትን የመሰሉ ድርጊቶችን እንዲያቆም የሚወተውቱ ወገኖች አሁንም በፖሊስ አሰራር ውስጥ ለውጥ እንዲኖር በመጠየቅ ላይ ናቸው። ይህ በእንዲህ እንዳለ በዋሽንግተን ግዛት ታኮማ ከተማ ከአራት ዓመታት በፊት በአሰቃቂ ሁኔታ በአንድ ፖሊስ በሰባት ጥይት ተደብድቦ ሕይወቱ ላለፈው ጥቁር አሜሪካዊው ቢኒ ብራንች ቤተሰብ የከተማ አስተዳደሩ 3.1 ሚሊዮን ዶላር እንደሚከፍል አስታውቋል። በተቃራኒ አቅጣጫ መኪናው በመቆሙ ምክንያት በፖሊስ ከፖሊስ ጋር የተገናኘው ቢኒ ሽጉጥ ሳይዝ አይቀርም በሚል አንድ የፖሊስ አባል 11 ጊዜ ተኩሶ ሰባት ጊዜ መጥቶታል። በተደረገው ማጣራት ሟቹ ይዞት የነበረው የኢላማ መለማመጃ ሐሰተኛ ሽጉጥ እንደነበር ታውቋል። የዩናይትድ ስቴትስ መንግሥት ዳውን መክፈል የማይችልበት ደረጃ ላይ ከመድረሱ በፊት የብድር ጣሪያውን ከፍ ለማድረግ በሚመለከት ከአንድ ስምምነት ላይ ይደርሳል የሚል ተስፋ እንዳላቸው የአገሪቱ መሪዎች ገልጸዋል። ቆንጂት ታዬ ዘገባውን ታቀርበዋለች። የብድር ጣሪያውን ማሳደግን በሚመለከተው ጉዳይ የሪፐብሊካን ፓርቲው እና የዲሞክራቲክ ፓርቲው አመራሮች ለበርካታ ቀናት ሲነጋገሩበት ከርመዋል። እስካሁን ግን ስምምነት ላይ ሊደርሱ አልቻሉም። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ኬቨን መካርቲ ለጋዜጠኞች በሰጡት ቃል ችግሩ ከመንግስት ወጪ ቅነሳ ጋር የተያያዘ መሆኑን አመልክተዋል። ፈርስት ኦፍ ኦል ከሁሉ በፊት አንድ ነገር ለአሜሪካ ሕዝብ ልናገር፣ ተስፋ አልቆርጥም። እዳችንን የመክፈል አቅማችንንም አናጣም። ይሄን ችግር እንፈተዋለን። እኔም መፍትሔ እስከሚገኝ ድረስ መሥራቴን እንቀጥላለሁ። ነገር ግን በዚህ ጉዳይ ላይ እውነቱን እንነጋገር፣ ወጫችንን ባለፈው ዓመት ከነበረው መቀነስ አለብን። የዋይት ሀውስ ቃል አቀባይ ካሬን ጃን ፒየር በበኩላቸው ሪፐብሊካኖች የጠየቁት እጅግ የበዛ የወጪ ቅነሳ መሆኑን አመልክተው ዕዳ አለመክፈል ግን አማራጭ እንደማይሆን ተናግረዋል። ዕዳ ሳይከፈል ቢቀር በሀገሪቱ በጠቅላላ ከባድ ችግር ይከሰታል። ሪፐብሊካኖችም ይሁን ዲሞክራቶች የሚበዙበት ቦታ መሆኑ ለውጥ የለውም። ሁሉም ነው የሚጎዳው። ሚሊዮኖች ስራ ያጣሉ። ለጥሮተኞች የሚከፈል ገንዘብ ይወድማል። የኢኮኖሚ ውድቀት ይከሰታል። የዩናይትድ ስቴትስ የገንዘብ ሚኒስቴር መንግስት እንደ አውሮፓውያን አቆጣጠር ሰኔ አንድ ቀን መክፈል ላለበት ዕዳ የሚውል ገንዘብ ላይኖር እንደሚችል ማስታወቁ አይዘነጋም። በመጨረሻም በአሜሪካ በአሜሪካና በሜክሲኮ ድንበር መሃል በተሰራው አጥር ላይ የተወረወረው የአራት ዓመት ሕፃን በአሜሪካው ድንበር ጠባቂ ኃይል ጥበቃ ስር እንዲሆን ተደርጓል። በአንድ ሰው ረዳትነት የአራት ዓመቱ ሕፃንና አንድ ጎልማሳ ከዘጠኝ ሜትር በላይ ርዝመት ካለው አጥር ላይ ሲዘሉ የድንበር ጠባቂ ኃይሉ የክትትል ካሜራ አሳይቷል። የድንበር ጠባቂ ኃይሉ አዛዥ ራኡል ኦርቲዝ ሕፃኑ በመልካም ሁኔታ ላይ እንደሚገኝ ገልጸዋል። የኃይሉ አባላት ሕፃኑን የሕፃኑን ደህንነት በሚያረጋግጡበት ወቅት የተኩስ ድምፅ መስማታቸውን አዛዡ ተናግረዋል። ሕፃኑና ከአጥር ላይ የወረደው ሌላው ጎልማሳ ቤተሰባዊ ወይም ሌላ ዝምድና ይኑራቸው እንደው ወዲያውኑ አልታወቅም። ጥገኝነት የጠይቁ ወይም ወደ አገራቸው የመለሱ የሚለውም ወዲያውኑ ሊታወቅ አልቻለም ተብሏል። በአጥሩ ላይ መዝለል የዘወትር ትዕይንት ቢሆንም ሕፃናት ግን ያንን ሲያደርጉ ብዙም እንደማይታይ የድንበር ጠባቂ ኃይሉ ቃል አቀባይ ገልጸዋል። ለምሽቱ የያዝነው ዜና በዚሁ ተፈጽሟል። ከቀሪ መሰናዶዎች ጋር አብራችሁን ቆዩ። መልካም ምሽት። እንግዱን ለዓለም ዜናዎቹ አመሰግናለሁ። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ግንቦት 17 2015 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ ከባህር ዳር ከተማ ወደ ሐዋሳ ለመጓዝ አውቶቡስ በመሳፈር ላይ በነበሩ የባህር ዳር ከተማ እግር ኳስ ቡድን ደጋፊዎች ላይ በተወረወረ የእጅ ቦምብ በ23 ሰዎች ላይ የመቁሰል አደጋ መድረሱን የባህር ዳር ከተማ ከንቲባ ገለጹ። በጥቃቱ እስካሁን ኃላፊነት የወሰደ አካል የለም። አስቴር ምስጋናው ዝርዝር አላት። በባህር ዳር ከተማ እግር ኳስ ቡድን ደጋፊዎች ላይ የቦምብ ጥቃቱ የተፈጸመው ትላንት ከሌሊቱ 10 ሰዓት ከ45 ላይ እንደነበር የከተማው ከንቲባና የባህር ዳር ከተማ የእግር ኳስ ክለብ ፕሬዚዳንት ዶክተር ድረስ ሳህሉ ለአሜሪካ ድምጽ ተናግረዋል። ሙላሎም አዳራሽ ውስጥ የባህር ዳር ከነማ የስፖርት ክለብ ደጋፊዎች በቀጣይ በ18 ከጊዮርጊስ ጋር በሚኖረን ጨዋታ ክለባችንን ለመደገፍና ለማበረታታት ወደ አምስት አውቶቡስ ይዘው በጠዋት እየተሳፈሩ ነበረ ወደ አዋሳ ለመሄድ። ያኔ ተሰልፈው ወደ ባስ እየገቡ ነው። እንግዲህ ማንነታቸው ባልታወቁ ሰዎች የእጅ ቦምብ ተወርሮ ሀያ ሶስት ደጋፊዎች ቀላልና ከባድ ጉዳት የደረሰባቸው የሞተ እና በአንገቱና በእግሩ ላይ በደረሰበት ጉዳት በፈለገ ሕይወት ስፔሻላይዝድ ሆስፒታል በሕክምና ሲረዳ ያገኘ ነውና ስሙን መጥቀስ ያልፈለገው የክለቡ ደጋፊ ወደ ሆስፒታሉ ሊገቡ ሲሉ ከኋላቸው እየሮጠ የመጣ ሰው መመልከቱንና ወዲያውኑ ፍንዳታ መከሰቱን ተናግረዋል። ከተማ ደጋፊ ነን ወደ አዋሳ ልንሄድ ሀያ ጉዳይ ለአስራ አንድ ምናምን አካባቢ ነበር ወደ ባሱ ልንገባ ብለን ቁመን ምናምን እያለ የሆነ ነገር ሰው ከኋላችን ያለው ሰው እየሮጠ መጣ። እየሮጠ ሲመጣ እኛ የመሰለን ጸብ ምናምን ድንጋይ ነው ሲወረወር ምናምን የመሰለን እዛኛም ወደ እዛ እንደመሮጥ እንደ ስንል ፈነዳ። እዛ ብዙ ሰው ተጎዳኝ። ምን ያህል ሰው ተጎዳ? እኔ ብዙ ነን። የኔ ጓደኞች እነዚህ የምታያቸው እንዳለ ሙሉ አንድ ላይ ነው የነበር። ቆመን ከበን ልንገባ አካባቢ ስም እየተጠራ ነው እሱን እየጠበቅን ና ነበር። ሙሎች ተጎድተዋል የኔ ጓደኞች ማለት እኛ እናቅም ማለት ሀሞን ስለነበረ ምናምን ግን ሁለት ነው ምናምን ሲሉ ነበር ፖሊሶች ምናምን የባህር ዳር ከተማ የእግር ኳስ ክለብ ደጋፊዎች ማህበር የሕዝብ ግንኙነት ኃላፊ ይገርማል ፍንዳታው ከእርሱ በቅርብ ርቀት ላይ የተከሰተ መሆኑን በምንና እንዴት እንደተከሰተ አለማየቱን ይናገራል። ነገር ግን የቆሰሉትን ወዲያውኑ ማንሳቱን ይገልጻል። ወደ ሀያ ምናምን ልጆች ቀላል ጉዳት ደርሶባቸዋል። አንዲት ልጅ በጣም ከፍተኛ ጉዳት ነው። የከተማዋ ከንቲባ ዶክተር ድረስ በበኩላቸው የባህር ዳር ከተማን ሰላም የሚነሳ ጥቃት ሲፈጸም የመጀመሪያ እንዳልሆነ በማውሳት ድርጊቱን ኮንነዋል። ከዚህ በፊትም አንድ ሁለቴ እንደዚህ ተሞክሯል። ፈንጅ ዝም ብሎ ባዶ ቦታ ላይ ማፈንዳትን ህብረተሰቡ እንዳይረጋጋ ሰላም እንዳይሆን ለማድረግ ሲሞከር ቆይቶ የተጠረጠሩ ሀይሎች በህግ ቁጥጥር ስር ውለው ተለቀዋል። ከዚህ በኋላ ግን መንግስት ልዩ ትኩረት ሰጥቶ ይሰራል። ከንቲባው አክለውም ከተማዋን በማሸበር መንግስትን የጠመዘዙ የሚመስሏቸው ያሏቸውንና ማንነታቸውን ያልጠቀሷቸውን አካላት ለጥቃቱ ተጠያቂ አድርገዋል። ይሄ በፍጹም በህብረተሰቡ ዘንድም ተቀባይነት የሌለው በጣም አሳፋሪና ዘግናዊ ተግባር ነው። በጣም ህጻናት ሂደው ክለባቸውን ሊያበረታቱ የወጡ ህጻናት ላይ ቦምብ መወርወር፣ ይህ በባህላችንም አጠቃላይ በታሪካችንም የሌለ ህዝቡን የማይመጥን በጣም በጣም አስነዋሪ ተግባር ላይ የተሰማሩ ሀይሎች በፍጥነት ከዚህ ድርጊታቸው የማይታቀቡ ከሆነ መንግስት ያው ከህዝቡ ጋር በመሆን የማያዳግም እርምጃ ለመውሰድ እንቅስቃሴ ላይ ነው ያለ ከዚህ በኋላ መንግስት የማያዳግም እርምጃ መውሰድ እንደሚጀምር ያመለከቱት ከንቲባው ህብረተሰቡ ከመንግስት ጎን እንዲቆም ጥሪ አቅርበዋል። በጥቃቱ እስካሁን ኃላፊነት የወሰደ ኃይል የለም። በቤት ኪንግ የኢትዮጵያ ፕሪሚየር ሊግ ሁለተኛ ደረጃ የሚገኘው የባህር ዳር ከተማ ነገ ከሊጉ መሪ ከቅዱስ ጊዮርጊስ ጋራ በሐዋሳ ይጫወታል። ጨዋታው በተያዘለት መርሃ ግብር ነገ ከምሽቱ 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስታዲየም እንደሚካሄድ የፕሪምየር ሊጉ አክሲዮን ማህበር ለአሜሪካ ድምፅ አረጋግጧል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በጋምቤላ ከተማ ኢታንግ ልዩ ወረዳና በጋምቤላ ከተማ በተቀሰቀሰ ግጭት ዘጠኝ ሰዎች መገደላቸውን የክልሉ ጸጥታ ቢሮ ምክትል ኃላፊ አቶ ኡቶ ኡኮት ተናግረዋል። በግጭቱ አስራ ሰባት ሰዎች መቁሰላቸውንም ገልጸዋል። ግጭቱን ለማርገብ የፌዴራልና የክልሉ ባለስልጣናት ተቀናጅተው እየሰሩ እንደሆነ የክልሉ ፕሬዝዳንት ለሀገር ውስጥ ብዙሀን መገናኛ በሰጡት መግለጫ አስታውቀዋል። ጸሐይ ዳምጠው ዝርዝራላት በጋምቤላ ክልል ኢታንግ ልዩ ወረዳ ፔኛዋና ሌር ቀበሌዎች በግለሰቦች መካከል በተቀሰቀሰ ግጭት ሰዎች መገደላቸውን የክልሉ የጸጥታ ቢሮ ምክትል ኃላፊ አቶ ኡተው እኮንት ለአሜሪካ ድምጽ ተናግረዋል። ክስተቱ የተፈጠረው ከሶስት ቀን በፊት ነው። በኢታንግ ልዩ ወረዳ በሌር ና በፔኛ አካባቢ ያሉ የኑዌርና የአኟዋ ህዝቦች መካከል የተፈጠረ ጠፍ ነው። ታሁን ልዩ ወረዳ ላይ አስፋርቶ ከዛ በኋላ ወደ ጋምቤላ ከተማ ዘምቶ በሰው ህይወት ማጥፋትና በሰው አካል ላይ ጉዳት አድርሷል። ጽቡ የተነሳ በተወሰነ ግለሰቦች ማለት ነው። ነገር ግን የኒዌር ና የአኛዋክ ዛ ያለው ተወላጆች ነው ማላቸው እየተፈጠረው ግለሰብ አልፎ ወደ ብሔር መሰል ግጭት ነው ይኬደው። በክስተቱ ወደ ዘጠኝ ሰዎች ህይወት አልፏል። እንደገና አስራ ሰባት ሰዎችን ቀላልና ከባድ ጉዳት ደርሶባቸው እነዚህ ሰዎች ወደ ሕክምና እንዲሄዱ ለማድረግ ስራ ተሰርተዋል። ምክትል ኃላፊው አክለውም በግጭቱ ከኢታንግልዩ ወረዳ ለተፈናቀሉ ሰዎች አስቸኳይ እርዳታ በመቅረብ ላይ እንደሆነ አብራርተዋል። በተለይ ለኢታንግልዩ ወረዳ ወደ አራት ቀበሌ የመፈናቀል ሁኔታ ተፈጥሯል። እነዚህ ሰዎችን ቆይ መድረስ ያለበት ነገር ምግብና ምግብ ነክ ያልሆኑ ነገሮች እንዲደረሳቸው ተደርጓል። በግጭቱ ተሳትፏል የተባሉት ተጠርጣሪዎችን በቁጥጥር ስር እንዳዋላቸው አስታውቋል። የተወሰኑ የጸጥታ አካላት ቁጥጥር ስር ውሏል። ቁጥራቸው ገና እንደ መንግስት ይፋ የሚናደርግ ይሆናል ማለት ነው። ማጣራት ተደርጎባቸው የተወሰኑ የፖሊስ አባላት ባሳዩ የስነምግባር ችግርና ባደረጉ ተግባር ተወሰነ ቁጥር ስር ይዋሉ ነው። ቀጣይም ይህን እርምጃ ይቀጥላል ማለት ነው። የክልሉ ፕሬዚዳንት አቶ ኡመድ እጅሉ ለሀገር ውስጥ ብዙሃን መገናኛዎች በሰጡት መግለጫ ከፌደራልና ከክልል የጸጥታ አካላት አስፈላጊው ኃይል ተቀናጅተው የማረጋጋት ስራ ማከናወኑን አመልክተዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ወደ ተከታዩ ዘገባ ስናልፍ በአዲስ አበባ የተለያዩ አካባቢዎች ንግድ ቤታቸው የፈረሱባቸውና ንብረቶቻቸው የተወሰዱባቸው አካል ጉዳተኞች ለችግር መጋለጣቸውን ተናገሩ። አቤቱታቸውንም ለኢትዮጵያ ሰብአዊ መብቶች ኮሚሽን ማስገባታቸውን አስታውቀዋል። የአካል ጉዳተኞችና የአረጋውያን መብቶች ኮሚሽነር እርግበ ገብረ ሀዋርያ አንድ መቶ ስልሳ አካል ጉዳተኞች በከተማዋ የጸጥታ ኃይሎች እንግልት እንደደረሰባቸው ጠቅሰው አቤቱታቸውን ለኮሚሽኑ ማስገባታቸውን ተናግረዋል። የአካል ጉዳተኞቹን አቤቱታስ አስመልክቶ አስተያየት እንዲሰጥ የተጠየቀው የአዲስ አበባ የሴቶች ሕፃናትና ማህበራዊ ጉዳይ ቢሮ በበኩሉ መረጃው አልደረሰኝም የማውቀው ነገር የለም ብሏል። ገብረ ሚካኤል ገብረ መድኅን ዝርዝራለሁ። ሰላም ለሁሉም የአካል ጉዳተኞች ንግድ አክሲዮን ማህበር ሰብሳቢ ኢዮብ ደስታ ከቅሬታ አቅራቢዎቹ አንዱ መሆኑን ገልጾ የ181 አባላቱ የንግድ ቤቶች በአዲስ ከተማ ክፍለ ከተማ ወረዳ ስምንት ከረሜላ ፋብሪካ እየተባለ በሚጠራው አካባቢ እንደነበሩ ይገልጻል። ቦታው በ2001 ዓ ም አካል ጉዳተኞቹ በጊዜያዊነት እንዲሰሩበት እንደተሰጣቸው የተናገረው ኢዮብ ላለፉት 15 ዓመታት በዚህ ቦታ ላይ እየሰሩ ራሳቸውንና ቤተሰቦቻቸውን ሲያስተዳድሩ እንደኖሩ ይናገራል። ባለፈው ሳምንት ግን ከሸራ የተሰሩ ንግድ ቤቶች ይፍረሱ ተብለዋል በሚል የንግድ ቤቶቹ መፍረሳቸውን ለአሜሪካ ድምፅ ገልጿል። እኛም በማናውቅበት ምንም ማስጠንቀቂያ የሚሆን ደብዳቤ ሳይሰጡን በሌሊት ከሰባት ሰዓት ጀምሮ ስድስት የጥበቃ አባላቶቻችንን አስረው እንዳለ እቃውን ሲጭን ያደረበት ሁኔታ ነው ያለው። አንድ መቶ ሰማንያ አንድ የምንሰራበት አልጋዎች ሙሉ በሙሉ ተጭነው የሄዱት። ቅሬታው የቀረበለት የኢትዮጵያ ሰብአዊ መብቶች ኮሚሽን ግንቦት አስራ አራት ቀን ሁለት ሺህ አስራ አምስት ዓመተ ምህረት ቁጥራቸው ከአንድ መቶ ስልሳ በላይ የሚሆኑ አካል ጉዳተኞች በአካል ተገኝተው የሰብአዊ መብቶች ጥሰት ቅሬታ እንዳቀረቡለት በመግለጫው አስታውቋል። ስለ ጉዳዩ ለአሜሪካ ድምፅ ማብራሪያ የሰጡት በኮሚሽኑ የአካል ጉዳተኞችና የአረጋውያን መብቶች ኮሚሽነር ርግበ ገብረ ሐዋርያ አካል ጉዳተኞቹ የተለያዩ ቅሬታዎችን እንዳቀረቡ ተናግረዋል። ለእኛ ያቀረቡልን ቅሬታ የንግድ ቦታዎቻችን ፈርሰዋል፣ ንብረቶቻችን ተወስዶብናል፣ በተጨማሪ ደግሞ ቅሬታችንን የመንግስት አካላት ጋር ለማቅረብ በምንሄድበት ጊዜ ተከልክለናል። እንግልት በጸጥታ አካላት ደርሶብናል። የተለያዩ እንግልቶች የሚል ቅሬታ ነው ይዘው የመጡት። በጊዜያዊነት በተሰጣቸው ቦታ ላይ የከፈቷቸው የንግድ ቤቶች ከመፍረሳቸው በፊት የከተማ አስተዳደሩ ተለዋጭ ቦታ እንዲሰጣቸው በተደጋጋሚ መጠየቃቸውን የተናገረችው ሌላኛዋ ቅሬታ አቅራቢ ኢየሩሳሌም ግርማ ደግሞ ከሚመለከታቸው አካላት ምላሽ ማግኘት እንዳልቻሉ ገልጻለች። ባለፈው ሳምንት የንግድ ቤቶቹ ከፈረሱ በኋላም ወደ ከተማ አስተዳደሩ አቤቱታ ለማሰማት ቢሄዱም ተገቢ ምላሽ እንዳልተሰጣቸውና ይልቁንም እንግልት እንደደረሰባቸው ትናገራለች። ተነስተን ሄደን እዛ በቃ እንትን ጮ መዘጋጃ አሁን ስንጮ ሁለን የሆነ ሰዓት ላይ በጣም ኃይለኛ ከፍተኛ ዝናብ መጣና፣ ና ያን ሰዓት ሲጠብቁን ነበር። ብቻ መኪና ሲዘጋ የሆነ ነገር ማለት እንትኖች እግረኛ ወደ እኛ እንዳይቀርብ ሲደረግ ምናምን ነበረ። ምን ያህል ትሆናላችሁ ሰልፍ የወጣችሁ? እዛ መዘጋጃ ቤት መዘጋጃ እንግዲህ ስንሄድ እኛ የአውቶብስ ተራዎቹ ብቻ ነበርን ሁለት መቶ ከዛ በኋላ እዛ በቃ ድምጻችንን ይሰማ ምናምን እያለን በፈከር እያደረገን ቆየን። ትንሽ ቆይ ዝናብ መጣ። በዝናቡን ተገን አርገው እዛ የነበሩት ሰዎች ተፈታተሩን። ምን አሉን? ወደዛ ሂዱ ምናምን ምናምን አሉን። እኔ ማለት እኔ እንዴት እንደምገልጽ ልህ አላውቅም። በዌልጨር ነው ሚሄደው እኔ ራሱ በፊት ለፊት ነበር ልደፋ የነበረው ሲገፈትረኝ ማለት ነው። እኔ እግዚአብሔር አውጥቶኝ ነው ሰው የሆንኩ እስከማይመስለኝ ድረስ ነው የነበረው። የአካል ጉዳተኞች ጉዳይ የሚመለከተው የአዲስ አበባ የሴቶች የሕፃናትና ማህበራዊ ጉዳይ ቢሮ ቀረበ ስለተባለው ቅሬታ የሚያውቀው ነገር እንደሌለ የቢሮው ምክትል ኃላፊ ወይዘሮ ገነት ቅጣው ለአሜሪካ ድምፅ ተናግረዋል። እኔ ቢሮ የመጣም የለም አካል ጉዳተኛ ማህበሩም ቢሮ ሰጥተነው እኛው ጋር ነው ያለው ማህበሩ። ትላንትም አብረን ውለናል በአንዳንድ ስራዎች እና ምንም የለኝም እኔ መረጃ እውነት ለመናገር ማለት ነው ወደ ሰብአዊ መብትም ወደ ምንም የሄዱትን ቅሬታ እኛ ጋር ይዞ አልመጡም። የንግድ ቤቶቻቸው በመፍረሳቸው ለችግር ተዳርገናል የሚሉት የአካል ጉዳተኞቹ በበኩላቸው መንግስት እንዲሰማቸው ተማጽነዋል። ኢየሩሳሌም ግርማ ከእነዚህ ውስጥ አንዷ ናት። በቃ እኛ የለ የዳቦ ጉዳይ ነው። እኛ ልጆች አሳዳጊዎች ነን። ልጆች አሉኝ። እኔ አሁን በስሬ ልጆች አሉኝ የሚጠብቁኝ ማለት ነው። ድሮ የተውኩትን ልመና ዛሬ ልጆች ወልጄ እነዚህን ልጆች እንደገና ወደ ልመና ይሻቸው ልግባ እና ይህን ነገር መንግስት እንዳይልን እንፈልጋለን። ኢትዮጵያ ሕግ አለ፣ ያንን ሕግ እንድታከብር እንፈልጋለን። ሌላው ቦታው ሲነሳበት ተሯሩጦም ቢሆን ሄዶ ይሰራል። እኔ ግን እንደዛ ደሎ ተንቀሳቀሻ ያለን እንግዲህ አሁን እቤቴ ነኝ ያለሁት ቁጭ ብያለሁ። ኢትዮጵያ ማለት አገሪ እንደመሆኗ መጠን ትጉሌን እንድትጠብቅልኝ ይፈልጋል ኢዮብ ደስታም ሰርተን የምንኖርበት እድል ይሰጠን ይላል እኛ ዳቦ የምናገኝበት ሰርተን የምንገባበት ሁኔታ ብቻ እንዲመቻች ነው እንጂ የምንፈልገው እኛ ከነገርም ከፖለቲካም ከምንም ጋር ግንኙነት የሌለን ሰዎች ነን መለመን አንፈልግም ነው በቃ ጥያቄያችን ልመናን አንፈልግም ነው ከንቲባ ጽህፈት ቤት ኢንፎርማልም ቢሆን ጩኸታችንን አሰምተናል መልስ የለም ሰራተኛና ማህበራዊ ጉዳይ ሚኒስቴር ጩኸታችንን አሰምተናል ኢሰመኮ በቀደም እንደነገሩ ከዛም ጩኸታችንን አሰምተናል። ይህ ጩኸታችንን ማሰማታችንን መልስ እስክናገኝ ድረስ አናቆምም። ሁለት ነገር ነው እንዲፈቅዱልን የምንፈልገው፣ አንደኛ ወይ እንስራ ያለብዛ ግን እንድንለምን ደግሞ ይፈቀድልን። የኢትዮጵያ ሰብአዊ መብቶች ኮሚሽን የንግድ ቤቶችን የማፍረስ ሂደት ሕጋዊ ስርዓትን መከተልና በተለይ በአካል ጉዳተኞችና አረጋውያን ላይ ሊያስከትል የሚችለውን ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ቀውስ ከግንዛቤ በማስገባት መከናወን አለበት ብለዋል። በመግለጫው ኮሚሽነር ርግበም የመንግስት አካላት እንዲህ አይነት እንቅስቃሴ ሲያደርጉ የአካል ጉዳተኞችን መብት እንዲያከብሩ ጠይቋል። እንደዚህ አይነት ስራዎች ሲሰሩ ያለ ምክንያት አይሰሩም ብዬ አምናለሁ። ግን የምናደርግባቸው መንገዶች ሰብአዊ መብትን ባከበረ መልኩ መደረግ አለበት። ቅድሚያ የምንሰጠው በተለይ ደግሞ አካል ጉዳተኞችን አረገን ተጋላጭ ስለሆኑ ሰብአዊ መብታቸውን ባከበረ መልኩ አተኩረን እዚህ ላይ መስራት አለብን ማለት እፈልጋለሁ። ለከተማ መስተዳድሩም፣ ለሚመለከታቸው አካላትም ይህንኑ መልዕክት ለማስተላለፍ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በአካል ጉዳተኞቹ የቀረቡትን ቅሬታዎች መነሻ በማድረግ የማጣራት ስራ እንደሚያከናውንና ግኝቱንም ለሕዝብ እንደሚያሳውቅ ኮሚሽነር ርግበ ገልጿል። ስለዚህ ጉዳይ ከአዲስ አበባ ከተማ ከንቲባ ጽሕፈት ቤት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ምላሽ ስናገኝ ወደፊት የምናቀርብ ይሆናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድን አዲስ አበባ በተከታዩ ዘገባ ደግሞ የአፍሪካ ህብረትን ነው የምናልፈው። በፕሪቶሪያው የሰላም ስምምነት መሰረት የትግራይ ተዋጊዎች ኃይል የተባለውን ታጣቂ አደረጃጀት የማፍረስ ሂደትና ተዋጊዎችን ወደ ሰላማዊ ኑሮ የማዋሃድ እንዲሁም ተፈናቃዮችን ወደ ቀያቸው የመመለስ ስራዎች በአስቸኳይ ሊተገበሩ እንደሚገባ የአፍሪካ ህብረት አሳሰበ። አህጉራዊ ህብረቱ በፌዴራል መንግስቱና በህወሓት መካከል ባለፈው ጥቅምት ወር በፕሪቶሪያ የተደረሰውን የሰላም ስምምነት ትግበራ ሂደት መገምገሙን ባወጣው መግለጫ አስታውቋል። በጉዳዩ ላይ የትግራይ ክልል ኮሚኒኬሽን ጽህፈት ቤትንና የፖለቲካ ሳይንስ ምሁርን አስተያየት ጠይቀናል። ሙሉጌታ ጽብሃ ዝርዝር ዘገባ አለው። በኢትዮጵያ ፌዴራላዊ መንግስትና በህወሓት መካከል ባለፈው ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የተደረሰውን የሰላም ስምምነት ትግበራ ሂደት የሚከታተለውና የሚቆጣጠረው የአፍሪካ ህብረት ቡድን ትናንት ረቡዕ ግንቦት 16 ቀን 2015 ዓ.ም ከኢትዮጵያ መንግስት፣ ከህወሓት እንዲሁም ከኢጋድ ተወካዮች ጋር በመሆን አፈጻጸሙን መገምገሙን የአፍሪካ ህብረት ባወጣው መግለጫ አስታውቋል። በዘላቂነት ተኩስ የማቆም ስምምነቱ መሰረት የትግራይ ተዋጊዎች ከባድ ትጥቆችን እንደፈቱ ቀላልና መካከለኛ ትጥቆችን ደግሞ በማስረከብ ሂደት ላይ እንዳሉ መግለጫው አመልክቷል በትግራይ ክልል ያልተገደበ ሰብአዊ እርዳታ እንዲገባ ማመቻቸት መሰረታዊ አገልግሎቶች ማለትም የጤና የትራንስፖርት የንግድ እንቅስቃሴ የትምህርት ቤቶች በአብዛኛው የክልሉ አካባቢዎች ዳግም መከፈት የሚሉት በጋራ ግምገማው በአዎንታዊነት መጠቀሳቸው መግለጫው ጠቅሷል በሌላ በኩል በጦርነቱ ወቅት በትግራይ ክልል የነበረው የተዋጊዎች አደረጃጀት ማፍረስ እና ወደ ሰላማዊ ኑሮ መልሶ የማደራጀት ስራው በአፋጣኝ መተግበር እንዳለበት የጋራ ግምገማ ማሳሰቡን መግለጫው አመልክቷል። ነገ አርብ ግንቦት 18 ቀን 2015 ዓ.ም የሰላም ስምምነቱ ፈራሚ የሆነው ህወሀት የተዋጊዎቹን የመካከለኛና ቀላል የጦር መሳሪያዎች ለኢትዮጵያ መከላከያ ሰራዊት እንደሚያስረክብ እና ተዋጊዎቹ የማሰናበት ስራ ደግሞ በይፋ እንደሚጀመር ምንጮቻችን ገልጸዋል። የሰላማዊ ዜጎች ደህንነት በመጠበቅ ረገድ ተፈናቃዮች ወደ ቀያቸውን የመመለሱ ስራም እንዲተገበር የአፍሪካ ህብረት በመግለጫው አሳስበዋል። የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ረዳኢ ሃለፎም በሰላም ስምምነቱ መሰረት ተፈናቃዮች ወደ ቀያቸውን ከመመለሳቸው አስቀድሞ የውጭ ወታደሮችና የኢትዮጵያ መከላከያ ያልሆኑ ኃይሎች ከክልሉ መውጣት ይገባቸዋል ብለዋል። ተፈናቃዮች ወደየቀያቸው እንዲመለሱ መደረግ አለበት ተብሎ መግለጫ መውጣቱ ጥሩ ነገር ነው። ከልክ በላይ ስቃይ እያስተናገዱ ነው፣ ያ የሰቆቃ ህይወት እየኖሩ ነው ያሉና፣ ነገር ግን እስካሁን ያልተመለሰት ምን ሆነው ነው እነዚህ በትግራይ ክልል ያሉ ተፈናቃዮች? መጀመሪያ በስምምነቱ መሰረት ትግራይ ውስጥ ያሉ ታጣቂ ኃይሎች በሙሉ እንዲወጡ፣ ከመከላከያ ውጭ ያሉ እነሱ ቶሎ አስወጥቶ ደግሞ እነዛ የተፈናቀሉ ወገኖቻችንም ወደ የቀያቸው እንዲመለሱ ማድረግ ተገቢ ይሆናል ማለት ነው። ሌላ ደግሞ ለመመለስ የሚቸገሩ ሌሎች የህብረተሰብ ክፍሎችም አሉ። ከነዛ ወገኖቻችን ምልክ ተፈናቃዮቹ መንደራቸው በሙሉ የወደመ ናቸው ቤቶቻቸው የወደመ ምንም ነገር የላቸውም። አሁን የሚሄዱበት መሬት ብቻ ነው ሊያገኙ ትንሽ መቋቋሚያ ነገር የሚፈልጉ ናቸው። ምንም ሳይዙ ወደት ነው የሚሄዱ ካምፕ ነው የሚቀይሩት። ከአንድ ካምፕ ወደ ሌላ ካምፕ እንዲሄዱ ነው ስራ ይጠይቃል፣ መስራት ይጠይቃል። ለኢትዮጵያ መንግስትም ኃላፊነት ወስድ መስራት አለበት። እነዚ ዓለም አቀፍ ማህበረሰቡም ይህንን ትኩረት ሰጥቶ እነዛን ማገዝ መቻል አለበት። የአፍሪካ ህብረት ያወጣውን መግለጫ አስመልክቶ ማብራሪያ የሰጡን የመቀለ ዩኒቨርሲቲ የፖለቲካ ሳይንስ መምህር አቶ ገብረ መድህን ገብረ ሚካኤል ይታያል። የትጥቅ መፍታቱና ተዋጊዎች በትኖ ወደ ቀድሞ ህይወት የመመለሱ ስራ ከሌሎች አገሮች ተመክሮ አኳያ ጊዜ የሚወስድ ተግባር እንደሆነ ጠቅሰው በፕሪቶሪያው ስምምነት አተግባበር ግን ሂደቱ እየተቀላጠፈ ነው በማለት ተናግረዋል። ስራዎች ወርደዋል። እንደዚሁም መካከለኛና ቀላል ደግሞ ጀምረው እንደሆነ ወይም እንደሚጀምሩ ይገልጻል። ባለፈው መግለጫም ተመሳሳይ ብለዋል። በቅርብ ጊዜ እንጀምራለን ብለው ነበር። ዲዲአር በሌሎች ሀገሮች እንደሚታየው አመታት ነው የሚወስደው ም ስድስት ሰባት ከዛ በላይ ዓመታትም ይወስዳልና በአንድ ወር እናደርገዋለን ሲሉ እንደማይሆን ይታወቃል። ግን እሱን አውቀ መሰለኝ እንደማይፈጸም አውቀ መሰለኝ የራሳቸው እቅድ ያወጡት በእቅድ እየሰሩ ነው። አሁን ለምሳሌ አዲሶ ኮሚሽን አምባሳደር ተሾመቶ ጋር የሚመራው ተቋም የታጣቂዎች ዲሞብላይዝ ማድረግ ከሰኔ እንደሚጀምር አሳውቀ ነበር እና ይሄ ማለት በተግባር ወደ ተግባር ሲመጡ በተጨባጭ ሁኔታ መሰረት ያደረገ እቅድ አውጥተው በእቅዳቸው መሰረት የሄደ ነው። የአፍሪካ ህብረት ባወጣው መግለጫ በአብዛኛው የክልሉ አካባቢዎች መሰረታዊ ህዝባዊ አገልግሎቶች ተጀምረዋል የተባለውን የተጋነነ አገላለጽ ነው፣ ገና ብዙ መሰራት ያስፈልገዋል ብለዋል አቶ ገብረ መድህን። የፖለቲካ ሳይንስ መምህሩ የሰላም ስምምነቱ ሂደት እንዳይደናቀፍ በትኩረት ሊሰሩ ይገባል ያሏቸውም ጉዳዮች አንስተዋል። ሌሎች ነገሮች ደግሞ ብዙ ያልተነክ ነገሮች አሉ። ለምሳሌ የተፈናቀሉ ዜጎች ወደ ቦታቸው መመለስ የሚለው ነገር እሱ ገና ያልተነካ ነው። በፕሪቶሪያ ስምምነት መሰረት በህገ መንግስቱ መሰረት እንዲሁም ከጦርነት በፊት የትግራይ የነበሩ ቦታዎች ወደ ትግራይ ጸድር ስር መመለስ የነበረባቸው እሱም ገና ያልተካሄደበት ያልተነካ ነገር ነው። ፈጸም የነበረባቸው ነገሮች ሳይፈጸሙ የሰላም ጠንቅ መሆኑ አይቀርም። የፕሪቶሪያውን የሰላም ስምምነት ትግበራ የሚከታተለውና የሚቆጣጠረው ቡድን ስራው እስከ ታህሳስ ሀያ ሀያ ሶስት እንዲቀጥል በትናንትናው እለት መወሰኑን የህብረቱ መግለጫ አስታውቋል። በመጨረሻም የኢትዮጵያ መንግስትና ህወሀት ለአፍሪካዊ ችግሮች አፍሪካዊ መፍትሄ በሚለው አህጉራዊ መርህ መሰረት ጉዳዩ እልባት እንዲያገኝ እያሳዩት ለሚገኘው ተነሳሽነትና ትብብር ህብረቱ በመግለ ጫው አመስግኗል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ምሽት ስርጭታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። የመጀመሪያው አጋማሽ ስርጭቶቻችንን በዚሁ አገባደድን። ወደ ሁለተኛው አጋማሽ ነው የምናልፈው። ለሁለተኛው አጋማሽ የመጀመሪያው ቅንብራችን የሚሆነው ደግሞ በ የአልማዝ እዮ ቤሊዮን እያከበረ የሚገኘውን የአፍሪካ ሕብረትን መቃኘት ነው። የቀድሞ የአፍሪካ አንድነት ድርጅት የአሁኑ አፍሪካ ሕብረት ስልሳኛ ዓመት የአልማዝ እዮ ቤሊዮ በዓሉን በዛሬው ዕለት አክብሮ ውሏል። በክብረ በዓሉ ላይ ንግግር ያደረጉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አፍሪካ ከጥገኝነትና ከተለያዩ ችግሮቿ ሳትላቀቅ ነጻነች ማለት እንደሚያዳግታት ገልጸዋል። የህብረቱ የወቅቱ ሊቀመንበር የኮሞሮሱ ፕሬዚዳንት አዘሊ ኦስማኒ እና የኮሚሽኑ ሊቀመንበር ሙሳ ፋኪ መሀማት ደግሞ የአህጉሪቱን የአንድነት ህልም ለማሳካት አባላት ሀገራት ኃላፊነታቸውን እንዲወጡ አሳስበዋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡት የአፍሪካ ጉዳዮች ከፍተኛ ተመራማሪ ዶክተር ሄኖ ጌታቸው ህብረቱ ባለ ባለፉት ስልሳ ዓመታት በራሱ አባል ሀገራት ተገቢውን ትኩረት ባለማግኘትና በሌሎችም ፈተናዎች ውስጥ ማለፉን ገልጸዋል። ለቀጣዩ የህብረቱ ርዕሶች ስኬት የአፍሪካ ሀገራት መሪዎች ለአህጉሪቱ ውስብስብ ችግሮች በጋራ አቋም ትኩረት መስጠት እንዳለባቸውም አሳስበዋል። ኬኔዲ አባተ ተከታትሎታል። ከቅኝ ግዛት በተላቀቁና በቅኝ ግዛት ስር ባልነበሩ 32 ሀገራት መሪዎች ፊርማ በ1955 ዓ.ም ልክ በዛሬዋ ቀን ግንቦት 17 በአዲስ አበባ ኢትዮጵያ ነው የተመሰረተው፣ አሁን የአፍሪካ ህብረት በመባል የሚታወቀው የቀድሞው የአፍሪካ አንድነት ድርጅት። በእርጋታ በልበ ሙሉነትና በድፍረት ዛሬ ላይ የወደፊቱን እንጠብቃለን። የምንመለከተው የአፍሪካን ራዕይ ነፃ መሆን ብቻ ሳይሆን አንድነቷንም ነው። አንድነት ጥንካሬ እንደሆነ ታሪክ ያስተምረናል። ከ60 ዓመታት በፊት የአፍሪካ አንድነት ድርጅት በተመሰረተበት ቀን ለድርጅቱ ምስረታ የአንበሳውን ድርሻ ከተጫወቱት መካከል የሆኑት የኢትዮጵያው ንጉሥ ቀዳማዊ ኃይለስላሴ የተናገሩት ነው። ሌላው ለድርጅቱ መመስረት ጉልህ ሚና የነበራቸውና እንደ ንጉሥ ቀዳማዊ ኃይለስላሴ ሁሉ በአሁኑ የህብረቱ ዋና መስሪያ ቤት ግቢ ሀውልት የቆመላቸው የወቅቱ የጋና ፕሬዚደንት ኳሜ ንክሩማ ደግሞ በምስረታው ወቅት ባደረጉት ንግግር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ አፍሪካ አንድ መሆን አለባት ማለታቸውን በሀውልታቸው ስር የሰፈረው ጽሁፍ ይናገራል። የአህጉሪቱን አንድነት ከመጀመሪያው ጀምሮ የሰበኩትንና ያለሙትን የሁለቱን መሪዎች ህልም በተሻለ መልኩ የማሳካት ራእይን በማንገብ ከ1994 ዓ ም ጀምሮ የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት ስያሜውን ቀይሯል። ይሁን እንጂ በራእዩ ልክ መጓዝ እንዳልቻለ የሚታማው ህብረቱ ስልሳኛ ዓመቱን ዛሬ በአዲስ አበባ በሚገኘው ዋና መስሪያ ቤቱ ባከበረበት ወቅት ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በእስካሁኑ ጉዞ የአፍሪካን የጋራ አቋም ለማንጸባረቅ የተደረጉ ጥረቶች መኖራቸውን ገልጸው ነገር ግን ብዙ የሚቀሩ ተግባራት እንዳሉ ገልጸዋል። ሕዝባችን አሁንም በድህነት ውስጥ እያለና ስርዓታችን በሙስና በአቅም ማነስና በግዴለሽነት እየታመሰ ነፃነታችንን ማወጅ እንችላለን። ከተጋረጡብን ፈተናዎች ለመውጣት ከራሳችንና ከአህጉራዊ ድንበራችን አልፈን ድጋፍ እየፈለግን ነፃነትን ማረጋገጥ እንችላለን። አህጉራችንን ወደ ብልጽግና ለማምጣት ሰፊ የሆነ ተፈጥሯዊና ቁሳዊ ሀብት እንዳለን አይካድም። ሙስናን በመዋጋት ለአገር ውስጥና ለዓለም አቀፍ ኢንቨስትመንቶችም ምቹ ሁኔታዎችን በመፍጠርና የቢሮክራሲዎቻችንን የአገልግሎት አሰጣጥ አቅም በማነቃቃት የህዝባችንን እምቅ አቅም ተጠቅመን የምንፈልጋትን አፍሪካ እውን ማድረግ አለብን ነው ያሉት። የወቅቱ የህብረቱ ሊቀመንበር የኮሞሮስ ፕሬዚደንት አዛሊያ ሱማኒ ደግሞ ለአፍሪካ አንድነትና ብልጽግና ትልቅ አስተዋጽኦ እንደሚኖራቸው ከሚታመኑ የአህጉሪቱ ትልሞች መካከል በሆነው አህጉራዊ ነጻ የንግድ ቀጣና ትግበራ ላይ ትኩረት አድርገዋል። ይህን ፍላጎት እውን ለማድረግ በማቅማማት ላይ የምንገኝ ስምምነቱን እናጽድቅ። በዚህም አህጉራችን ዘላቂ የኢኮኖሚ እድገት እንድታስመዘግብ፣ እንዲሁም በቀጣዮቹ ዓመታት ከዓለማችን ግዙፍ የገበያ ስፍራዎች አንዷ የመሆን ተስፋዋ እንዲሳካ እድል እንፍጠር ነው ያሉት። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በበኩላቸው የህብረቱን ቀደምት መስራቾች ራዕይ እውን ለማድረግ በራሳችን መቆም መቻል አለብን ብለዋል። የቀድሞውን የአፍሪካ አንድነት ድርጅት እና የአሁኑን የአፍሪካ ህብረት የ60 ዓመታት ጉዞ በተመለከተ አስተያየታቸውን የሰጡን የአፍሪካ ጉዳዮች ከፍተኛ ተመራማሪና የፖለቲካ ተንታኝ ዶክተር ኖክ ጌታቸው ተቋሙ የተለያዩ ተግባራትን ማከናወን ቢችልም በራሱ አባል ሀገራት ትኩረት ባለማግኘትና በሌሎችም ችግሮች መፈተኑን ገልጸዋል። ዓመታት ለመውረድ የአፍሪካ አንድነት ድርጅት ከአስራ ዘጠኝ ስልሳ ሶስት ግንቦት ጀምሮ እስከ ሁለት ሺህ ሁለት ድረስ የነበረው የአንድ ጎልማሳ እድሜ የነበረው ነው። ወደ ሰላሳ ሰባት እስከ ሰላሳ ዘጠኝ ዓመት በዛን ጊዜ የነበረው እንግዲህ የተለያዩ እንቅስቃሴዎችን ሲያደርግ ነበር። በይበልጥ ግን ያተኮረው የነበረው አፍሪካኖች በቅኝ ግዛት የነበሩትን ነፃ ማውጣት ላይ ነበር እንቅስቃሴ ያደረገው። አብዛኛውን ችግሮች አጋጥመውት ነበር ጦርነት ከዛ በኋላ ያለው በሀገሮች መካከል ያለው በሀገር ውስጥ ያለው ቀውሶች የአፍሪካ አንድነት ድርጅት ራሱ ከቻርተሩ ጋር በተያያዘ የራሱ የሆነ ችግሮች ገጥሞት ነበር። ችግሮቹን ቢገጥሙት ብዙ አፍሪካ ሀገሮች በቅኝ ግዛት የነበሩትን ነጻነታቸውን እንዲያገኙ አስችሏል። ከዛ በኋላ እንግዲህ የዓለም አቀፍ ስርዓቱ የመለወጥ የአፍሪካ ችግሮች እየባሱ መሄድ የአፍሪካ አንድነት ድርጅት ተቋሙንም መዋቅሩን እንዲያሻሽልና ያሉትን የህግና የፖሊሲ ማዕቀፎችን እንዲያሻሽል አስከትቶታል። ሆኖም ግን በተለያዩ ምክንያቶች አሁንም ከመዋቅሩ ጋር በተያያዘም ሊሆን ይችላል። ከለም አቀፍ ስርዓቱም ሊሆን ይችላል። ከፋይናንሻል ከገንዘብ እጥረትም ሊሆን ይችላል እና የአፍሪካ ሀገሮችም ለተቋሙ ላሉት የእሴቶች ብዙም ትኩረት አለመስጠት እስካሁን እንግዲህ የአፍሪካ ህብረት ብዙ እክሎች ያሉት ያለ ይመስለኛል። የህብረቱን ቀጣይ እቅዶች እውን ለማድረግ መወሰድ ስላለባቸው እርምጃዎችን አብራርተዋል። አጀንዳ ሃያ ስልሳ ሶስት በጣም ሰፊ ህልም የያዘ ነው። አምቢሽየስ ጎሉን ደግሞ ከአርባ ዓመት በኋላ ይደርስበታል አይደርስበትም የሚለው ነገር እንትን ውስጥ ባልገባ፣ ግን ያንን ለማሳካት የተለያዩ እርምጃዎችን መወሰድ ያለበት ይመስለኛል። የአፍሪካ መሪዎችም የአፍሪካ ሀገራትም ብሔራዊ ፖሊሲዎቻቸውን ከአህጉሩ ከተቋሙ ፖሊሲዎች ጋር የማጣጠም ስራ ያስፈልጋል። ሁለተኛው ደግሞ እንደምታየው ሰላምና መረጋጋት አንዱ ጠንቅ ነው። በተለያዩ አፍሪካ ሀገሮች ሰላምና መረጋጋት ችግር አለ። ያንንም ነገር መቅረፍ ያለባቸው ይመስለኛል። ሶስተኛው ደግሞ ይህ ህገ መንግስታዊ ለውጦችም አሉ። ያም ከሰላምና መረጋጋት ጋር የራሱ የሆነ ምስሎች አሉ። ታይ ተጽዕኖ ውስጥ አሉ። የአፍሪካ አንድነት ድርጅትን ወደ አፍሪካ ህብረት ለመለወጥ የወሰዱትን እርምጃ ኮሚትመንት ማስቀጠል ያለባቸው ይመስለኛል። አትሊስት፣ የጋራ አቋም በዓለም አቀፍ ደረጃ መያዝ አለባቸው። ያለፉት ስልሳ አመታት ጉዞው ብዙም ስኬታማ እንዳልሆነ የሚነገርለት የአፍሪካ ህብረት ከ40 አመታት በኋላ ማለትም በአውሮፓውያኑ 2063 ደግሞ የተዋሃደች ሰላማዊና የበለጸገች አፍሪካን እውን የማድረግ ግብ ይዞ በመንቀሳቀስ ላይ ይገኛል። ለዚህ የአጀንዳ 2063 ስኬት አማነት ደግሞ የተለያዩ ፕሮግራሞችን ቀርጿል። ከእነዚህም መካከል በአውሮፓውያኑ 2020 የመሳሪያ ድምፆች የማይሰሙባት ከግጭት የጸዳች አፍሪካን እውን ማድረግ የሚል የሚገኝበት ቢሆንም ከዚያ በኋላም ቢሆን በአፍሪካ የተለያዩ አካባቢዎች ግጭቶች እየተበራከቱ እንጂ እየቀነሱ አልተስተዋሉም ነው። በመቶ ሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈው የሰሜን ኢትዮጵያው ጦርነት ቢሆን ይህ ፕሮግራም ከተጠናቀቀ በኋላ የተስተዋለ ነው። ምንም እንኳን የአፍሪካ ሕብረት ይህ ጦርነት በሰላም እንዲቋጭ ከፍተኛ አስተዋጽኦ እያደረገ ቢሆንም አሁንም ቢሆን ሱዳንን ጨምሮ በተለያዩ የአፍሪካ ሀገራት ግጭቶች እየተስተዋሉ ይገኛሉ። በመሆኑም የአፍሪካ መሪዎች አጀንዳ 2063ን ስኬታማ ለማድረግ ሕብረቱ ራሱን በበጀት እንዲችል ከማድረግ ጀምሮ ከእስካሁኑ በተሻለ ቁርጠኝነት መንቀሳቀስ እንዳለባቸው ይታመናል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ አፍሪካ ህብረት። በተከታይ ደግሞ ወደ ሱዳን እንሻገራለን። በጦርነቱ ምክንያት 843 ሺህ ስደተኞች መፈናቀላቸውን እናያለን። ስድስተኛ ሳምንቱን በያዘው በሱዳን ውጊያ ምክንያት በሀገር ውስጥ ቀያቸውን የተፈናቀሉ ሰዎች ቁጥር 843 ሺህ መድረሱን የረዴት ድርጅቶች አስታወቁ። ሀገሪቱን ለቀው የተሰደዱትና ሀገር ውስጥ ያሉት ተፈናቃዮች እጅግ አስከፊ ሁኔታ ላይ እንዳሉ ይናገራሉ። በጦርነቱ ምክንያት ለሀገር ውስጥ ተፈናቃይነት የሚዳረጉ ሰዎች ቁጥር ይጨምራል ተብሎ እንደሚጠበቅ የእርዳታ ድርጅቶች አመልክተዋል። ሄነሪ ዊልኪንስ ኩፍሩን ከተባለው የቻድ ድንበር አካባቢ ያጠናቀረውን ዘገባ ቆንጅታ ይታ አቀርበዋለች። ቪኦኤ ያነጋገረው ራሽድ ሐሚስ አብደላ ከሱዳን ጦርነቱን ሸሽቶ ድንበር ተሻግሮ ወደ ቻድ ከተሰደደ ብዙም አልቆየም። ድንበሩን ተሻግሮ በምትገኘው ቴንደልቲ የተባለችው የሱዳን ከተማ ውጊያው ሲካሄድ እዚያው ቤት ውስጥ ተደብቆ ከቆየ በኋላ የአረብ ሚሊሽያ ቡድን ታጣቂዎች ቤቱን ወረው እንደያዙት ይናገራል። ማፊ ከተማዋ ውስጥ ነበርኩ። ወዴትም ለመንቀሳቀስ አልቻልኩም ነበር። ሽብርተኞቹ ቤቴን ወረሩ እና ይዘውኝ ሄዱ። እንገድልሃለን ብለው አስፈራሩኝ። ቴንዴቲ ውስጥ የሌሉበት ቦታ አልነበረም። እዚያው ያቋቋሙት እስር ቤት ወስደው አሰሩኝ። በቃ አለቀልኝ፣ መሞቴ ነው አልኩ። ግን አንድ ኢማም ታጣቂዎቹን አትግደሉት፣ ልቀቁትና ድንበሩን ተሻግሮ ወደ ቻድ ሂድ ብለው አግባብተውልኝ ነው የመጣሁት ብሏል ራሺድ ሃህሎን አደም ደግሞ ከቴንደልቲ ከተማ የተሰደዱት ከሳምንታት በፊት ውጊያው እንደተቀሰቀሰ መሆኑን ገልጸዋል። ልጃቸው ግን የት እንደደረሰ እስካሁን ምንም የሚያውቁት ነገር እንደሌለ ይናገራሉ። ታጣቂዎቹ ሁሉንም ነገር አወደሙት፤ ትምህርት ቤቱን፣ ሆስፒታሉን በሙሉ አፈራረሱት። መብራት ጠፋ ሰው ሁሉ በቃ ቤቱን ለቆ ተሰደደ እኔም ልጄን እየፈለግኩ ነው ግን እስካሁን አላገኘሁትም የሃሎን ልጅ ከጠፋ ብዙ ሳምንት ሆኖታል አብደላም አሁንም በውጊያው ምክንያት ያሳለፉት ስቃይ የሚሰቀጥጥ ነው ቢሆንም እነሱ ከጦርነቱ በህይወት በማምለጣቸው እድለኞች ናቸው እዚያው ሱዳን ውስጥ ያሉት ምን ዕጣ እንደሚገጥማቸው አይታወቅምና የተባበሩት መንግስታት ድርጅት እንደሚለው ለሰላማዊ ሰዎች ሕይወት ደንታ በሌላቸው ተፋላሚዎች መካከል እየተካሄደ ባለው ውጊያ ምክንያት ከቀያቸው ተሰደው እዚያው ሱዳን ውስጥ በያለበት የተጠለሉት ሰዎች ቁጥር ከ843 ሺህ በልጧል። ቁጥሩ ይበልጡን እያሻቀበ እንደሚሄድም ነው የሚጠበቀው። በሱዳን የዓለም ምግብ ፕሮግራም ባልደረባዋ ሌኒ ኬንስሊ ያስረዳሉ። The population of Khartoum, which is where a lot of the fighting is happening, was estimated to be around 8 million. አብዛኛው ውጊያ የሚካሄድባት የካርቱም ኗሪዎች ቁጥር በግምት ወደ 8 ሚሊዮን ገደማ ነበር። አሁን ግን ወደ አጎራባቾቿ ጃዚራ፣ ዋይት ናይል ወዘተ ውጊያውን ሸሽተው እየተሰደዱ ነው። ስለዚህ የተፈናቃዮች ቁጥር መጨመሩ እንደማይቀር ነው የሚጠበቀው። የሰብአዊ ረዳት ድርጅቶች ለሀገር ውስጥ ተፈናቃዮቹ የሚሆን እርዳታ ለማስገባት አስቸግሯቸው የከረመ ሲሆን ባለፉት ሁለት ሳምንታት ግን ቀስ በቀስ መግባት እንደጀመረ ይናገራሉ። የረዳት ድርጅቶችና የብዙሃን መገናኛዎች እንደ ልብ ሱዳን መግባት አይችሉም። በመሆኑም የሀገር ውስጥ ተፈናቃዮቹ ያሉበት ሁኔታ በደንብ አይታወቅም። ቪኦኤም ለደህንነታቸው ሲባል ስማቸውን የማይገልጸው ከካርቱም ቀይ ባህር ጠረፍ ላይ ወደምትገኘው ወደ ፖርት ሱዳን የተሰደዱ አንዲት የአገር ውስጥ ተፈናቃይ አነጋግሯል። ግድ ሆኖባቸው ቤተሰባቸውን ካርቱም ውስጥ ጥለው እንደተሰደዱ ይናገራሉ። This is the hardest decision I have ever had to make. Several reasons forced me to leave them. በህይወቴ እንዲህ አይነት ከባድ ውሳኔ አጋጥሞኝ አያውቅም። እኔ ትቻቸው የሄድኩት በብዙ ምክንያት ተገድጄ ነው። እናቴ በሽተኛ ነች፣ ብዙ መንገድ ለመጓዝ አትችልም። በየቤቱ ሰው ሲደበድቡ፣ ሲዘርፉ፣ ሲቪሎች ላይ ሲተኩሱ ተመልክቻለሁ። ወደ በኋላ ደግሞ ሰዎች እየተደፈሩ ነው የሚል ወሬ መስማት ጀመርን። በሀገር ውስጥ ተፈናቃዮች ላይ ወሲባዊ ጥቃት እየደረሰ መሆኑን የአድራጎቶቹ ሰለባዎች ይናገራሉ። የጤና ሰራተኞችም ብዙ ሪፖርት እየደረሳቸው መሆኑን ገልጸዋል። ተከታይ ደግሞ አንድ ወጣት የቴክኖሎጂ ባለሙያ ነው የምናስተዋውቃችሁ። ያፌት ግሩም የስሪዲ ህትመት የጥበብ ትሩፋትን ለወጣት ኢትዮጵያውያን እያስተዋወቁና እያዳረሱ ከሚገኙ የመስኩ ጥበበኞች አንዱ ነው። ስሪዲ ህትመት ሀሳባዊ ንድፎችን ወደሚዳስሱ ግዙፎች የሚለወጥ የቴክኖሎጂ ዘርፍ ሲሆን በኢትዮጵያ ውስጥ እምብዛም ያልተስፋፋውን ይህን ቴክኖሎጂ በመጠቀም የሕክምና አጋዥ መሳሪያዎችን፣ የአዘቦት መጠቀሚያ ቁሳቁሶችን፣ ጌጣጌጦችንና ሌሎች ምርቶችንም እያመረተ ይገኛል። በተጨማሪም ለወጣቶች የቴክኖሎጂውን ክህሎትም ስልጠና ይሰጣል። ይህን የሚያደርገው ደግሞ ድምር በተሰኘ ድርጅቱ በኩል ነው። ሀብታሙ ስዩም ከያፌት ጋር ያደረገው ቆይታ ተከታዩ ነው። ያፌት ግሩም እባላለሁ። ድምር ቴክኖሎጂስ የሚባል ትንሽ የስታርታፕ ካምፓኒ አለኝ። ድምር ቴክኖሎጂስ የሚሰራው የስሪዲ ፕሪንቲንግ ስራ ነው። ያ ማለት ደንበኞቻችን በኮምፒውተር የተሰራን ዲዛይን ይልኩልን አለኛ እሱን ዲዛይን ወደ እቃነት ነው የምንለውደው። ፕላስቲክ እያቀለጥን ማለት ነው። በጣም አመሰግናለሁ ያፌት። ድምር የተባለው የእናንተ ድርጅት መቼ ነበር የተቋቋመው? እንዲቋቋምስ ምክንያት የሆኑት ጉዳዮች ምንድን ነበሩ? ለመጀመሪያ ያነሳሳይ ስለ ቴክኖሎጂ አላቅም ነበረ። ከዚህ በፊት እንደ ድል ሆኖ ለተለያዩ ድሎች አፕላይ አደርጋለሁ። አንዱ ድል ያሊ ይባላል። ያንግ አፍሪካን ሊደርስ ኢኒሽቲቭ፣ ኬንያ ናይሮቢ ለአንድ ወር የሊደርሽፕ ስልጠና ነው የምንወስደው እና እዛ ስልጠና ላይ ድንገት ሁለት ስሪዲ ፕሪንተሮችን ፊትለፊታችን አስቀመጡን አሰልጣኞቻችን እና ይሄ ቴክኖሎጂ እንዲህ እንዲህ ነው የሚሰራው ብለው ነገሩን። ከዛ ጊዜ ጀምሮ ሪሰርች ማድረግ ጀመርኩኝ ቴክኖሎጂው፣ ስለ ጥቅሞቹ እና እንዴት የራሴን አሻራ ማሳረፍ እችላለሁ ስለሚለው ነገር። ስለዚህ ልክ ወደ ኢትዮጵያ ከተመለስኩኝ በኋላ በጣም ሪሰርች አደረግኩኝ። በአጋጣሚ አይሳዲስ የሚባል ቦታ እዚው ስታርታፖችን ትሬን የሚያደርግ ኢንኪቤት የሚያደርግ ቦታ ነው። ስፔሻል ቴክኖሎጂ ላይ የሚሰሩ ስታርታፖችን እዛ ሄጄ የሆነ ጥግ ላይ የተበላሸ ስሪዲ ፕሪንተር አገኘሁኝ ሶስት ቀን ሶስት ለሊት እዛ ቆይቼ ሰራሁ። ከዛ በኋላ በዛ ስሪዲ ፕሪንተር የተወሰኑ ኦብጀክቶችን ፕሪንት ማድረግ ጀመርኩኝ። እንደዚህ እንደዚህ ያለ የራሴን ፕሪንተር ገዛው። ከዛ በኋላ ነው ድምር መመስረት ይቻል ቀደም ብለህ ስትነግረን ሰዎች በኮምፒውተር አማካኝነት የሚያቀርቡትን ንድፍ ወደ ጠጣር ነገር ወደ እቃ ይቀይራል ሰዎች መደበኛ እቃዎችን ከመጠቀም ይልቅ ስሪዲ ህትመት በኩል የተሰሩ እቃዎችን መጠቀማቸው ያለው ፋይዳ ምንድን ነው ዋነኛው ጠቀሜታ ያሰብነውን ነገር ወዲያው ሪሌቲቭሊ ማግኘት እንችላለን እጃችን ላይ ያ ማለት ምንድን ነው እዛው በኮምፒውተር ዲዛይን እናደርገዋለን። ከዛ በኋላ እዛው መሞከር እንችላለን፣ ከፕሪንተሩ አውጥተን እቃውን። አሁን ለምሳሌ ጁሰር ተበላሽቶብኛል ብለ፣ ጁሰሩ የሆነ ፕላስቲክ ነው የተበላሸብኝ፣ እዛው ኮምፒውተር ላይ ገብቼ ያንን ነገር ዲዛይን አደርገዋለሁ። ከዛ በኋላ ወደ ማተሚያ ማሽኑ ልካው እና የተማውን ዕቃ አምጦቼ ጁሰሩ ላይ ሰካዋለሁ ነገር ነው። ይሄ አንድ ሰዓት ሁለት ሰዓት ቢፈጅ ነው ይሄ ፕሮሰስ። ሌላ አማራጭ ምንድን ነው የሚሆነው? ከስሪዲ ፕሪንቲንግ ውጭ ያለን ነገር ብጠቀም፣ ወይ አሮጌ ተራ እሄዳለሁ፣ ወይ ምን አለሽ ተራ እሄዳለሁ። ጁሰሩ ተመሳሳይ የሆነ እቃ ፍለጋ ማለት ነው። ካጣሁኝ የጁሰሩ ተመሳሳይ ፍለጋ ወይ ጁሰሩን መቀየር ነው ያለብኝ። አለበለዚያ ደግሞ ላይክ ቢዝነስ ከሆንኩኝ ከውጭ ሪፕሌስመንት እቃውን ማስመጣት ነው ያለኛው። ስለዚህ ለአንዲት እቃ ያችን ነገር ብቻ ሪፕሌስ ለማድረግ ረጅም ጊዜ ሊሰድ ይችላል። ዲ ፕሪንቲንግ ወዲያው መልሱን ይሰጣል። ሁለተኛ ነገር ትንሽ ግን በተደጋጋሚ የምንፈልጋቸውን ነገሮች መስራት ይችላል። ጆሮ ጌጥ ማምረት ብትፈልግ ብዙ ጆሮ ጌጦች ነው የምትፈልገው። ነገር ግን እኛ የምናያቸው ፕላስቲኮች በሙሉ ኢንጀክሽን ሞልድድ የሆኑ ፕላስቲኮች ናቸው። ኢንጀክሽን ሞልድድ ማለት የሆነ ቅርጽ ነገር አለ። እዛ ቅርጽ ውስጥ የቀለጠ ፕላስቲክ ይገባበትና ይደርቃል። ያ ፕላስቲክ ሲወጣ ያን ቅርጽ ይዞ ይወጣል። ነገር ግን ይህንን ማሽን ለመስራት ከአስር ሺህ ዶላር ወይም ከዛ በላይ ነው ወጭ። ሚሊየንስ ኦፍ ፓርትስ ለማምረት ነው ኢንጀክሽን ሞልዲንግ ነው የምንጠቀመው። ስለዚህ አሁን ስሪዲ ፕሪንቲንግ መሀከለኛ ሶሉሽን ይሰጠናል። ወዲያው ፕሮቶታይፕ ማድረግ እንችላለን። ከዛ በኋላ ደግሞ አንድ አይነት እቃዎችን በተደጋጋሚ በመቶዎች ውስጥ የሚቆጠሩ ወይም በሺዎች ውስጥ የሚቆጠሩ እቃዎችን ጊዜ ቢፈጅም መስራት እንችላለን በስሪዲንቲ ስለዚህ መካከል ላይ ላሉ ቢዝነሶች ይጠቅማል ማለት ነው ማንፋቸሪንግ ቢዝነሶች እስካሁን ድረስ በድምር ቴክኖሎጂ በተሰኘው ተቋማችሁ በኩል ምን አይነት ምን አይነት ምርቶችን ለማቅረብ ሞክራችሁ? እስካሁን ከተለያዩ ድርጅቶች ጋር ለመስራት በቅተናል። ለምሳሌ ምን አይነት ኢምፓክት ሊያመጣ ይችላል የሚለውን ነገር በትንሹ ይገልጽልህ። ሀያ ሀያ ላይ ኮቪድ ልክ ሲመጣ ሁሉም ነገር ተዘጋ። ከውጭ ኢምፖርት ማድረግ አልቻልንም፣ ምንም አይነት ነገሮችን። እንደ ሀገር ነው እኔ እያልኩ ያለሁት አዎ። እና ሆስፒታሎች የዕቃ ጉድለት ውስጥ ነበሩ። ያ ማለት ለዶክተሮቻቸው ራሱ ራሳቸውን ከበሽታው ከኮቪድ የሚጠብቁበትን ነገር ማቅረብ አልቻሉም ነበረ። ለአንድ ጊዜ ብቻ ጥቅም ላይ የሚውልን ነገር ደጋግመው መጠቀም ጀመሩ፣ ማስገባት ስላልቻሉ ብቻ። ስለዚህ አሁን እኛ በዛ ጊዜ ምን አደረግን? ዲፕሪንተር እጃችን ላይ ነበረ። በእግዚአብሔር ፈቃድ ደግሞ ሮ ማቴሪያሎችም የተወሰኑ ነበሩት። ስለዚህ እነሱን በመጠቀም ለማዳራሽ ቀጥታ አስራ ሁለት ለነበሩ ኮቪድ ሪሊፍ ሴንተሮች ውስጥ ለሚሰሩ ዶክተሮች የፊት መከለያ ማስክ ፌስ ማስክ ይባላል የኢርሺልድ አለ ኢርሺልድ ማለት ማስክ አስራ ሁለት ሰዓት አስር ሰዓት ነው የሚያደረጉት እና ጆሯቸውን ይከረክራቸዋል ያቆስላቸዋል ዶክተሮቹ እሱ እንዳያቆስላቸው ጆሯቸው ላይ ከማሰር ይልቅ እንደ ቲያራ ነገር አንገታቸው ጀርባ የምትደረግ ማስኩ እሱ ላይ ይታሰራል ጆሯቸውን አያማቸው ማለት ነው ከዛ በተጨማሪ ለዶክተሮቹ ሬስፓራተርን ዲቫይድ የሚያደርግ አንድን ማሽን እንዲጠቀሙበት የሚያደርግ እንትን ሰርተን ነበረ። ከዛ በተጨማሪ አሁን ይህንን ያልኩ ዶኔሽን ነው ያበረከትንላቸው። ለተለያዩ ብዝነሶች ደግሞ ሰፕላይ ያደረግ ናቸው። የተለያዩ ፕሮዳክቶች አሉ፣ እንዳልኩ አሁን ጆሮጌት ሰፕላይ የምናደረጋቸው አንዳንድ ድርጅቶች አሉ። ከዛ ውጪ ለሰርግ ለዲኮሬሽን የምናቀርባቸው ፕሮዳክቶች አሉ። ከተለያዩ ኤንጂዎች ጋር እንሰራለን። የተለያየዩ የቤት ሞዴሎችን መስራት እንችላለን። ላሊበላን፣ አክሱምን ትናንሽ ደስክ ላይ የሚቀመጡ ነገሮች አድርገን መስራት እንችላለን። እንግዲህ ከብዙ በትንሽ ይሄ ያፌት እንግዲህ ካሁን ድረስ ባለው እንቅስቃሴያችሁ እንደዚህ አይነት የሚታዩ ምርቶችን ለማምረት በተለያዩ ሁኔታዎች ለመሳተፍ ችላቸዋል የመጪ ዘመን እቅዳችሁ ምንድን ነው ምን ምን ነገሮችን ነው ለማሳካት የምትፈልጉት አሁን እንደ እግዚአብሔር ፍቃድ ትሬኒንግ ጀምረናል ግን እሱን በደንብ ማስፋፋት እንፈልጋለን ስለ ትሪዲ ፕሪንቲንግ ብቻ ሳይሆን ሌሎች ተያዥ የሆኑ ማኒፋክቸሪንግ እንትኖች አሉ ቴክኒኮች አሉ የማምረቻ ቴክኒኮች ማለት ነው እነሱንም ጨምሮ ትሬኒንጎች ለዩኒቨርሲቲዎች ለቲቪኢቲዎች ለቢዝነሶች እንዴት ነው ሊጠቀሙባቸው የሚችሉት እና አብረን እንዴት ነው ልንሰራ የሚችሉት የሚለውን ትሬኒንጎች ፕሮቫይድ እናደርጋለን። ስለዚህ አድማጮች፣ ከያፌት ጋር የነበረንን ሙሉ ቆይታ በማህበራዊ ድረ ገጾቻችን ላይ ታገኙታላችሁ። ለምሽቱ የያዝናችሁ ዝግጅቶች በዚሁ ተጠናቀቁ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህናደሩ Kun yi da